ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ታክሲዋ መወልታለች። መስታወት አድርጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫን እንመለከታለን። በአሜሪካ የተፈጠረውን መከፋፈል ለመጠገን የምንሰራበት ወቅት አሁን ነው። አንድ መሆን አለብን። በመላ ሀገራችን ለሚኖሩ ሪፐብሊካኖችና ዴሞክራቶች፣ እንደዚሁም ገለልተኞች መራጮች የማስተላልፈው መልእክት አብሮነታችንን እና አንድነታችንን የምናጠናክርበት ወቅት አሁን መሆኑን ነው። አሜሪካውያን በድምፃቸው ቀጣዩን ፕሬዝዳንታቸውን ሰይመዋል። ከጅምሩ ብዙዎች ያጣጣሉት የዶናልድ ትራምፕ የምረጡኝ ዘመቻ ግቡን መጥቷል። ትላንት ማምሻውን በትራምፕ የምረጡኝ ዘመቻ ማዕከል በኒውዮርክ ሰፈን በክሊንተን የምረጡኝ ዘመቻ ድንጋጤ፣ ግራ መጋባት፣ ለቅሶና ጸጥታ ሰፍኖ አምሽቷል። እንግዲህ እንደምትመለከቱት በዚህ አዳራሽ ውስጥ ጸጥታ የሰፈነበት ሁኔታ ነው የምንመለከተው። ሰው እየለቀቀ እየወጣ ነው አዳራሹ። ሂላሪ ክሊንተን የትራምፕን አሸናፊነት ተቀብለዋል። በዛሬው ዝግጅት ይሄ ሁሉ በአሜሪካውያንና በኢትዮጵያ በአፍሪካ እንዲሁም ለዓለም ሕዝብ ምን እንድምታ ይኖረዋል፣ ለውይይት እንግዶችን ጋብዘናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በዛሬው ምሽት እጅግ አጠር ያሉ የዩናይትድ ስቴትስ ምርጫን የሚመለከቱ ዜናዎችን ይዣለሁ። ዩናይትድ ስቴትስ በንግድ ስራ አስኪያጅነታቸውና በቴሌቪዥን ዝና ያተረፉትን ዶናልድ ትራምፕን ተመራጭ ፕሬዚዳንቱ አድርጋ ትላንት ማምሻውን ሰይማለች። የዩናይትድ ስቴትሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ ለድል ያበቁኝ ያሏቸውን የሰራተኛውን ክፍል አሜሪካውያን አባላት እንደማይረሱ ትላንት ከድላቸው በኋላ ባስተላለፉት መልዕክት ገልጸዋል። ተረስተው የነበሩ ወንዶችና ሴቶች ሰራተኞች ከእንግዲህ አይረሱም ያ ያሉት ትራምፕ ከእንግዲህ እንዳለፈው ያይደለ ወደ አንድነት እንመጣለን ብለዋል። በመጪው ጥር አስራ ሁለት ቀን ዋይት ሀውስ ገብተው ስራ ሲጀምሩ ከዚህ ቀደም በመንግስት ስራ ላይ ያልነበሩ የመጀመሪያው የዩናይትድ ስቴትስ ጠቅላይ አዛዥ ይሆናሉ ማለት ነው። ትላንትና ከድላቸው በኋላ ባሰሙት ንግግርም በሀገራችን ለሚገኙ ዜጎች ሁሉ የሚገባው ቃል የጠቅላላው አሜሪካውያን ፕሬዝዳንት እንደመሆን ነው ማለታቸው ይታወሳል። የዶናልድ ትራምፕ ቀጣዩ የዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ በተለይ በእስያ ሀገሮች አካባቢ አያሌ ጥያቄዎችን ሊቀሰቅስ እንደሚችል ተንታኞች እየገለጹ ነው። እንደ ተንታኞቹ ገለጻ ከሆነ አሜሪካ ከሁለተኛዋ ታላቅ የኢኮኖሚ ሀያል ከሆነችው ከቻይና ጋር ያላት ወዳጅነት ጥያቄ ውስጥ መግባቱ ብቻ ሳይሆን በአህጉሪቱ ውስጥ የቆየ ወዳጅነት ባላቸው ሸሪክ ሀገሮችም ጭምር አጠያቂ የመሆኑ ጉዳይ ነው። በምረጡኝ ዘመቻ ወቅት ሚስተር ትራምፕ በተደጋጋሚ የቻይና የንግድ ፖሊሲዎች ላይ ጥቃት ከመክፈታቸውም በላይ ከቤጂንግ ጋር ያለው የንግድ ግንኙነትም ስልጣን በያዙ በመጀመሪያው ቀን እንደሚያቋርጡ መናገራቸው ይታወሳል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ምርጫውን ከተመለከቱ የጋቢና ቪኦኤ ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አድርገው አብረን ከአድማስ እንሻገር እንላችኋለን። ሪፐብሊካኑ ዶናልድ ትራምፕ በሰፊው እንደሚያሸንፉ የተተነበየላቸውን የዴሞክራቲክ ፓርቲውን ተቀናቃኛቸውን ሂላሪ ክሊንተንን በአስገራሚ ሁኔታ አሸንፈው አርባ አምስተኛው የዩናይትድ ስቴትስ ፕሬዚዳንት እንዲሆኑ ተመርጠዋል። ተዋናዩና ከበርቴ ነጋዴው ትራምፕ ሌሊቱን በማናሃተን ሆቴል አዳራሽ ለተሰበሰቡ ደጋፊዎቻቸው የድል ንግግር ያሰሙት በከፍተኛ የደስታ ስሜት ነበር። በዋይት ሀውስ ቤተ መንግስት የአሜሪካ ድምፅ ሬዲዮ ዘጋቢ ሜሪ አሌስ ሳሊነስ በስፍራው ነበረች። ያደረሰችንን ዘገባ ሰለሞን ክፍለ ይዞታል። የኒውዮርኩ ነጋዴ በምርጫ ዘመቻው ወቅት በሙሉ ማለት ይቻላል በህዝብ አስተያየት መለኪያዎች ተቀድመው ነበር የታዩት። ሆኖም በትላንቱ ፕሬዚደንታዊ ምርጫ ማጠቃለያ ምሽት ግን በአስደናቂ ሁኔታ በድል አድራጊነት ብቅ ያሉት ዶናልድ ትራምፕ ሆነዋል። ከውጭ ጉዳይ ሚኒስትር ሂላሪ ክሊንተን አሁን የስልክ ጥሪ ደርሶኛል። እንኳን ደስ ያላችሁ ብለዋል ድል በማድረጋችን እኔም ባለፈው እርሳቸውንና መላ ቤተሰባቸውን ላካሄዱት በጣም ጠንካራ የምረጡኝ ዘመቻቸው እንኳን ደስ ያላችሁ ብያለሁ። ዶናልድ ትራምፕ ትላንት በምርጫው ዕለት ከባለቤታቸው መሊና ጋር ድምፅ ለመስጠት ወጥተው በአካባቢው የነበሩ ሰዎች ድምፃቸውን ከፍ አድርገው ተቃውሟቸውን ገልጸዋል። በዚያን ወቅት ትራምፕ በምርጫው ያሸንፋሉ ብሎ የገመተ ብዙም አልነበረም። የኒውዮርኩ ከበርቴ ነጋዴ ዶናልድ ትራምፕ በምረጡኝ ዘመቻቸው የመጨረሻዎቹ ቀናት ለማሸነፍ ቁልፍ ናቸው በተባሉ የዩናይትድ ስቴትስ ልዩ ልዩ ክፍላተ ግዛት በተደጋጋሚ ተመላልሰው በሀገሪቱ ለውጥ እንደሚያስፈልግ ጥሪ አስተላልፈዋል። ዘመቻዎቻቸው ግን በአብዛኛው ሴቶችን ከፍላጎቶቻቸው ውጭና የማይፈቀድላቸውን አካላት መዳሰስ እንደሚችሉና ሕጋዊ የመኖሪያ ፍቃድ የሌላቸው የሜክሲኮ ስደተኞችን በማውገዝ በሰጧቸው አስተያየቶች የተበከለ ነበር። ያም ሆኖ ግን የትራምፕ አሜሪካን እንደገና ትልቅ እናደርጋለን የሚለው መፈክራቸው በኒውዮርክ የጃዝ ሙዚቃ ቀንቃኙን ጨምሮ በብዙ አሜሪካውያን ዘንድ ሊያስተጋባ ችሏል። ለትራምፕ የምረጡኝ ዘመቻ በበጎ ፈቃድ ሰራተኛው ሮቢ ሮቢንሰን እንዲህ ይላል። ስለዚህ ዶናልድ አሜሪካንን እንደገና ትልቅ ሲያደርጉ እኛም ገንዘብ ይኖረናል፣ ለመዝናኛ የምንከፍለው ገንዘብ ይኖረናል ማለት ነው። ያ ሲሆን ደግሞ እዚሁ ኒውዮርክ ተቀምጬ መስራት እችላለሁ። ሀገር ጥዬ መሄድ አያስፈልገኝም። እንደ ኦሃዮ ባሉ ክፍለ ግዛቶች ለትራምፕ ድምፅ ለመስጠት በብዛት የወጡት ሰራተኞች ሲሆኑ የተሰበሰቡትም ትራምፕ ብዙ ስራዎችን እንደሚፈጥሩና ነፃ የንግድ ልውውጥ የተባለውን ስምምነት እንደሚሰርዙ በገቧቸው ቃል ኪዳኖች መሆኑን ያስረዳሉ። ሌሎች ግን በትራምፕ ሕዝብ ከፋፋይ ንግግሮችና አንዳንዴም አሰልቺ የምረጡኝ ዘመቻዎቻቸው ጥላቻ ሲርቋቸው ተስተውሏል። ጁዲዝ ዋይት አንዷ ናቸው። እኔ የኒውዮርክ ነዋሪ ነኝ። ዶናልድ ትራምፕን ለአስርት ዓመታት ሲናገሩ ሰምቻለሁ። በዜና ዘገባዎችም ብዙ ነገሮችን ስለተከታተሉ በሚገባ እረዳቸዋለሁ። ነገር ግን የምረጡኝ ዘመቻው ብዙ ሰዎችን ያራቀ ነበር። ትራምፕ በድል ንግግራቸው እንዲህ ነበር ያሉት በአሜሪካ የተፈጠረውን መከፋፈል ለመጠገን የምንሰራበት ወቅት አሁን ነው። አንድ መሆን አለብን። በመላ ሀገራችን ለሚኖሩ ሪፐብሊካኖችና ዴሞክራቶች እንደዚሁም ገለልተኛ መራጮች የማስተላልፈው መልእክት አብሮነታችንና አንድነታችንን የምናጠናክርበት ወቅት አሁን መሆኑን ነው። አሁን ትራምፕ ከንግግራቸው በኋላ ዩኤስኤ ዩኤስኤ እያሉ በሚፈክሩና ሁሌ የምትፈልገውን ማግኘት አትችልም ዩካናት ኦልዌይስ ጌት ዋች ዋንት በሚለው የሮሊንግ ስቶንስ ሙዚቃ ባንድ ዜማ ታጅበው ከመድረክ ወርደው በደስታ የሚፈነድቁ ደጋፊዎቻቸውን ተቀላቅለዋል። Oh, her today at the reception, a glass of wine in her hand. I knew she was gonna meet her connection. At her feet was a footloose man. You can't always get what you want. You can't what you want you can't always get what you want but if you try sometimes well you might find ዶናልድ ትራምፕ በፕሬዚዳንትነት መመረጣቸው ይፋ እንደተደረገ በአፍሪካ ዙሪያ ምላሾች ከመሪዎችም ከህዝቦችም እየተሰሙ ነው የሚገኙት። የአሜሪካ ድምፅ ዘጋቢዎች በተለያዩ ከተማዎች ከጆሃንስበርግ እስከ ናይሮቢ እንደዚሁም እስከ አዲስ አበባ የሰዎችን አመለካከት ሲሰበስቡ ቆይተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለተመራጭ ፕሬዚዳንት ዶናልድ ትራምፕ የእንኳን ደስ ያለዎት መልእክት ማስተላለፋቸው ተዘግቧል። መስመር ላይ እስክንድር ፍሬው ከአዲስ አበባ ይገኛል። እስክንድር፣ እንደምናመሸ እንደምናመሸ ሄኖክ። ኢትዮጵያውያን የዶናልድ ትራምፕን የዩናይትድ ስቴትስ ፕሬዝዳንት ሆኖ መመረጥ እንዴት እየተመለከቱት ነው? ያነጋገርካቸው ሰዎች በዘገባ ላይ ነው ያመሸው። በአጠቃላይ ሄኖክ፣ ያልተጠበቀ ብሎ መግለጽ ይቻላል። አብዛኛዎቹ ኢትዮጵያውያን የዛሬው የዶናልድ ትራምፕ ማሸነፍ ዜና እየተጠበቀ አልነበረም። አንዳንዶችም ምርጫው ያለቀ ቀደም ሲል የተጠናቀቀ በሂላሪ ክሊንተን አማካኝ አሸናፊነት እንደተጠናቀቀ ቆጥረውት ዛሬ ዜናውን ሁሉ ያልተከታተሉ ነበሩ እና ቆየት ብለው የሰሙ ሰዎችም እንዴት ሊሆን ይችላል በሚል አግራሞት ሲነጋገሩ ሁሉ አጋጥሞኛል። ሄኖክ ዛሬ ጠዋት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የምርጫ ቀን ቁርስ በሚል በሸራተን ሆቴል ስነ ስርአት አዘጋጅቶ ነበር። የምርጫውን ሂደትና ውጤቱን የተለያዩ የህብረተሰብ ክፍሎች እንዲከታተሉ ማለት ነው። በዛ ስነ ስርአት ላይ የተለያዩ የመንግስት ባለስልጣናት፣ የተቃዋሚ ፓርቲ መሪዎች፣ ወጣቶች፣ ዲፕሎማቶች እና የተለያዩ የህብረተሰብ ክፍሎችን የሚወክሉ ሌሎች እንግዶች ተገኝተው ነበር። እዛ የነበረው ታዳሚ ላይ የነበረው ስሜትም ይሄው የመገረም ነበር። ለዚህ ምክንያቱ ሄኖክ፣ ምናልባትም ዛሬ ስንከታተልም እንደዋል ነው እነዚህ ፖልስተርስ የሚባሉት የህዝብ አስተያየት መመዘኛ ወይም መለኪያ የሚሰሩ ተቋማት ሲያወጧቸው የነበሩ መረጃዎች ናቸው። ሂላሪ ክሊንተን ዶናልድ ትራምፕን በሰፊ ልዩነት ሲመሩ እንደነበር ለረጅም ጊዜ ሲነገር ቆይተዋል። በቅርቡ ደግሞ በጠባብ ልዩነትም ቢሆን ሲመሩ እንደነበር በተለይም በተለያዩ የአሜሪካ ግዛቶች የተሻለ የማሸነፍ ግምት ተሰጥቷቸው ቆይተዋል። እና ያንን ሁሉ እንግዲህ አልፎ ዶናልድ ትራምፕ ማሸነፋቸው ነው አግራሞትን የፈጠረው። እስክንድር አንድ ጊዜ መልሰን መልሰን እናመጣሃለን። ሄሎ እስክንድር ምን ላይ ነው የተሳሳቱት በሚል እስክንድር ትሰማኝ ከሆነ ሂለሪ ክሊንተን ንግግር እያደረጉ ስለሆነ ከሳቸው እንስማና እንመለሳለን ወደ አንተ። But, I'm but I'm i still believe in America and I always will. And if you do, then we must accept this result and then look to the future. Donald Trump is going to be our president. We owe him an open mind and Donald Trump, yeah, United States President and Mihonu, Yagelasono. Yeah, United the States ስርዓት ሰላማዊ የሆነ የስልጣን ሽግግር አስፈላጊ እንደሆነ ነው ሂለሪ ክሊንተን እየገለጹ ያሉት። ሀገራቸው የህግ የበላይነት ያለባት ህዝቦች ደግሞ በሃይማኖታቸውና በአስተሳሰባቸው የሚከበሩባት ሀገር እንደሆነች ነው እየተናገረው ያሉት ክሊንተን የዩናይትድ ስቴትስ ህገ መንግስታዊ ስርዓት በየአራት ዓመቱ ሳይሆን የምርጫ ሂደት ላይ መሳተፍን የሚያስቀምጠው በምንሰራበት በማንኛውም ጊዜ የፖለቲካ ተሳትፏችንን ማጠናከር አለብን እያሉ ነው ሂለሪ ክሊንተን እየተናገሩ ያሉት። የውጭ ጉዳይ የቀድሞ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን የዶናልድ ትራምፕን አሸናፊነት መቀበላቸውን ለዩናይትድ ስቴትስ ሕዝብ በቴሌቪዥን በይፋ እየገለጹ ነው የሚገኙት። አሜሪካውያን ሕገ መንግስታዊ ስርዓታቸውን እንዲጠብቁ፣ እንዲያስጠብቁ አሜሪካውያን የሚያምኑባቸው ይቺ ሀገር የተመሰረተችባቸው ዋና ዋና መርሆዎችን And Bruno, his our responsibility as citizens is to keep doing our part to build that better, stronger, fairer america we see. and i know you will. i am so grateful to stand with all of you. i want to thank tim kaine and anne holden. For being የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በተለይ ደግሞ የዴሞክራቷ ሂለሪ ክሊንተን የተናገሩትን ሰምታችኋል። አሁን ደግሞ ዶናልድ ትራምፕን የተመለከተ ዘገባ ይኖረናል። የዩናይትድ ስቴትስ በንግድ ስራ አስኪያጅነታቸውና በቴሌቪዥን ዝና ያተረፉትን ዶናልድ ትራምፕ ተመራጭ ፕሬዝዳንቷ አድርጋ ትላንት ማምሻውን ሰይማለች። ከአሜሪካውያን የቴሌቪዥን መስኮት ጠፍቶ የማያውቁ የግንባታ ቱጃር የሆኑት በዚህ የፕሬዝዳንታዊ ምርጫ ከተለመዱ እጩዎች እራሳቸውን የተለዩ አድርገው ለመራጮች በማሳመናቸው ተሳክቶላቸዋል። የዶናልድ ትራምፕን ማንነትና ወደ ዩናይትድ ስቴትስ ፕሬዝዳንትነት ያዘጋጇቸው የቀደሙ የህይወት ልምዶቻቸው ምንድናቸው? ጽዮን ግርማ በቀጣዩ ዘገባ ትዳስሰዋለች። የዶናልድ ትራምፕ ፕሬዚዳንታዊ እጩነት ገና ከጅምሩ የማይሳካ ዘመቻ ተደርጎ ነበር የታየው። ዶናልድ ትራምፕ በንግድና በቴሌቪዥን ስራቸው ረጅም ልምድ ቢኖራቸውም በህይወት ዘመናቸው ህዝብን ለማስተዳደርና ለመምራት ተመርጠው ወይም ተሹሞ አያውቁም ፊታቸውን ወደ ዋይት ሀውስ ማዞራቸውን ባለፈው ሰኔ ወር ይፋ እስኪያደርጉ ድረስ። በወቅቱ ትራምፕ የፕሬዚዳንታዊ እጩ ተወዳዳሪ መሆናቸውን ይፋ ሲያደርጉ ፕሬዚዳንት ዩናይትድ ስቴትስ በይፋ እጩ ፕሬዝዳንት ሆኛለሁ። ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ ሀገር እናደርጋታለን። በኒውዮርክ ከተማ ቦሮ ኦፍ ኩንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርትሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። የትራምፕ አባት ፈላጭ ቆራጭ ነበር፣ ከሰራተኞቹ በጣም ብዙ የሚፈልግ አሰሪ በእርግጥ ዶናልድ ትራምፕም ይህን ባህሪና ጠባ እየወረሰው ከአባቱ ነው። ዶናልድ ትራምፕ አባታቸው በኩንስና ብሩክሊን በህንፃ ግንባታ ላይ የተሰማሩ ስለነበሩ እንደ አውሮፓውያን አቆጣጠር በ1968 ዓ ም ከፕሬስቲጂየስ ዋርተን የፋይናንስ ትምህርት ቤት ከተመረቁ በኋላ ፊታቸውን ወደ ቤቶች ግንባታ ስራ አዙረው ማንሃተን ውስጥ ከተሙ። ዶናልድ ትራምፕ በአባታቸው አማካኝነት አንድ ሚሊዮን ዶላር የተመደበለት ድርጅት መሰረቱ። ኒውዮርክ ውስጥ ንግድ ለመስራት በጣም ጠንካራ ሰው መሆን ይጠይቃል። ዶናልድ ትራምፕ ለሱ ተነሳሽነት ያላቸው ትክክለኛ የኒውዮርክ ነጋዴ ናቸው ይሏቸዋል ጠበቃው ኤድዋርድ ሜርሜልስተን። ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ። በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሀል ላይ ያለ ተጫዋች ነው። በእርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል፣ ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት። በ1970 ዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሐዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንጻዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጭ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከሰባ ሚሊዮን ዶላር በላይ በመበደር ገዝተው ስሙን ወደ ግራንድ ሀያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንጻው ሁለት መቶ ሚሊዮን ዶላር ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ ሀምሳ ስምንት ፎቅ በሮዝ እብነ በረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያኔም ቢሆን ገንዘብ በመበደርና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ፍቺን ግን ማምለጥ አልቻሉም። ዶናልድ ትራምፕ የመጀመሪያ ሚስታቸውንና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። የአሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በሁለት ሺህ አምስት ነው። ከአሁኗ ባለቤታቸው የወለዱትን የአስር አመት ልጃቸውን ጨምሮ አምስት ልጆች አሏቸው። ሶስቱ ትዳራቸውና ሁለቱ ይፋዊ ፍቻቸው እንዲሁም የአምስቱ ልጆቻቸው ጉዳይ በምርጫ ቅስቀሳ ወቅት ቁልፍ ጉዳይ ነበር። ዶናልድ ትራምፕ አወዛጋቢ ንግግር ማድረግ መለያቸው ነው። ፕሬዚዳንት ባራክ ኦባማ ዩናይትድ ስቴትስ ውስጥ አልተወለዱም የሚል ርዕስ ይዘው ብቅ ማለታቸው አንዱ ነበር። ሂለሪ ክሊንተን በ2008 የምርጫ ዘመቻዋ ወቅት ጀመረችው፣ እኔ ጨረስኩት። ሌላው አወዛጋቢ ንግግራቸው ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው እነዚህ ሰዎች ደግሞ ችግራቸውን ወደ እኛ እያመጡ ነው። የእጽ ወንጀል ወደ እኛ እያመጡ ነው። አመፀኞች ናቸው። በእርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ። ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው ትራምፕ በምርጫው ዕለት ምርጫውን እንደሚያሸንፉ እርግጠኛ ናቸው። ከእናንተ ጋር ነኝ፣ ለእናንተ እታገላለሁ፣ ለእናንተ አሸንፋለሁ። ዩናይትድ ስቴትስ በንግድ ሥራ አስኪያጅነታቸውና በቴሌቪዥን ዝና ያተረፉትን ዶናልድ ትራምፕ ተመራጭ ፕሬዝዳንቱ አድርጋ ትናንት ማምሻውን ሰይማለች። ዘጋቢዎቻችን እስክንድር ፍሬው ከአዲስ አበባ፣ ሰለሞን አባተ ደግሞ ከኒውዮርክ መስመር ላይ ይገኛሉ። እንደምናመሻችሁ እስክንድር፣ አስቀድመን አምጥተን ነበረ። እንደምን አመሸህ ሄኖክ። ሰለሞን፣ ኒውዮርክ ነው ያለኸው። ትናንት በሂለሪ ክሊንተን የምረጡኝ ዘመቻ ዋና ጽፈት ቤት ነበር የነበርከው የነበረውን ሁኔታ ገልጸህልናል። ዛሬ የዶናልድ ትራምፕ አሸናፊነት ከታወጀ በኋላ የኒውዮርክ ገበያዎችም ሁኔታ መዋዠቅ ከትናንት ጀምሮ ታይቶባቸዋል ሁኔታው ምን ይመስላል እንደምን አመሻችሁ ኬኖክ እንግዲህ እንዳያችሁት እንዳያችሁት የኒውዮርክ ገበያዎች ዝቅተኛ እየሆኑ ነው የሚታዩት ይሄ ሁኔታ የተፈጠረው አሁን ብቻ አይደለም። ታስታውሱ እንደሆነ ቀደም ሲል ሂለሪ ክሊንተን ከኢሜሎቻቸው ጋር በተያያዘ የፌዴራል ምርመራ ቢሮ ዳይሬክተር መግለጫ ሰጥተው በነበረ ጊዜ ለስቴት ለማን ነው? ለምክር ቤቱ ደብዳቤ ጽፎ በነበረ ጊዜም ድንገት ባልተጠበቀ ሁኔታ እንደዚህ አሽቆልቆሎ ነበረ። አሁን የኒውዮርክ ገበያዎች እንደዚህ የሚዋዥቁበት ምክንያት ለጊዜው ግልጽ አይደለም። ነገር ግን ዶናልድ ትራምፕ ላይ ያላቸው መተማመን ምን ያህል እንደሆነ ግልጽ ያለመሆኑ ይመስለኛል። ባላቸው የተለያየ የውጭው ዓለም ተቀባይነት ምክንያት ማለት ነው። ሰለሞን፣ እስኪ ወደ አዲስ አበባ እንሂድ። እስክንድር፣ ዛሬ ማለዳ የዩናይትድ ስቴትስ ኤምባሲ በአዲስ አበባ ያሰናዳው የምርጫ ቁርስ ላይ ተገኝተ ነበር። በርካታ ኢትዮጵያውያን የሕዝብ አስተያየት መሪዎች እንደዚሁም ፖለቲከኞችም ተገኝተው ነበረ። ያነጋገርካቸው ሰዎች እንደ ምን አሉ? አብዛኛዎቹ ማለት ይቻላል ወይም ሁሉም ማለት ይቻላል ውጤቱ የጠበቁት አልነበረም። እንግዲህ እኛ በተገኘንበት ሰዓት ገና ውጤቱ ይፋ አልተደረገም። ከየስቴቱ ወይም ከየግዛቱ የሚመጡት ውጤቶች እየተደመሩ የነበረበት ሰዓት ነው። አዝማሚያው ግን ያስታውቅ ነበር እና ይሄ ነገር እንዴት ነው? ወደ ዶናልድ ትራምፕ እያደላ ነው በሚል የጸጥታ ድባብ የሰፈነበት ሁኔታ አንዳንዴ ይታያል። አንዴ ይቀዘቅዛል፣ አንዴ ይሞቃል። ትልቅ አዳራሽ ነው በሸራተን ሆቴል የሚገኝ እና ብዙዎች ማመን አልቻሉም ነበረ። እዚህ በኢትዮጵያ ውስጥ እንደምታውቀው አብዛኛዎቹ ሰዎች ከዶላ- ከዶናልድ ትራምፕ ይልቅ ለሂላሪ ክሊንተን ድጋፋቸውን ሲሰጡ ይታያል በተለያዩ የህዝብ አስተያየት በሰበሰብናቸው የህዝብ አስተያየቶችም እንደተመለከተው የአብዛኛዎቹ ምክንያት ደግሞ በተለይ ዶናልድ ትራምፕ ከስደተኞች አንጻር ጠበቅ ያለ ፖሊሲ ይከተላሉ ከሚል የመነጭ ይመስላል። በርካታ ኢትዮጵያውያን በአሜሪካ እንደሚኖሩ ይታወቃል። እዚህ ያሉትም ቢሆኑ ቤተሰቦቻቸው በዛ የሚኖሩ ኢትዮጵያውያን ይኖራሉ እንግዲህ ከዚህ ጋር በተያያዘ ሊሆን ይችላል። ነገር ግን ብዙዎቹ የሂላሪ ክሊንተን ሂላሪን የሚደግፉ ናቸው የነበረው ና መልካም ያልጠበቁት እንደሆነባቸው ተናግረዋል። ያልጠበቁት እንደሆነ ነው የገለጹት። በጣም እናመሰግናለን እስክንድርና ሰለሞን። አሁን እንግዶች ይዘናል ከሴያትል ግዛት እና ደግሞ እንደዚሁም ከማሳቹሴትስ ግዛት ከማሳቹሴትስ አቶ ያዴሳ ቦጃ የዲሞክራት ደጋፊ ነበር መስፍን በሽር አሁንም ሳይሆን አይቀርም። ከአቶ መስፍን በሽር ደግሞ እንዲሁ እንደውም ከሪፐብሊካን ደጋፊነታቸው በተለየ ለ ለአካባቢ ምክር ቤት በመወዳደር ላይ ነበሩ። እስቲ ወደ መስመሩ እናስገባቸው። እንደምን ዋላችሁ። እንግዲህ ዛሬ ቅድሚያ የምንሰጠው ፓርቲው ላሸነፈው ሰው ይሆናል። አቶ መስፍን እርሶም ተወዳድረው ነበረ፣ ለአካባቢ ምክር ቤት። በአጠቃላይ የሪፐብሊካን ኢትዮጵያውያን ምላሽ በጣም ደስተኛ ነኝ ዶናልድ ትራምፕ በማሸነፉ። ያም ምንድን ነው ሀገሪቱ ሩል ኦፍ ሎው ማለትም በሕግ የምትመራ ሀገር መሆን አለባት። አሜሪካን ደግሞ የማንም ግለሰብ ወይም ቡድን አይደለችም የሁሉም አሜሪካኖች የአሜሪካኖች ነች። ጥቁርም ሆንክ ነጭም ሆንክ፣ እስላምም ሆንክ ክርስቲያንም ሆንክ በህግ መሰረትና ህጋዊ በሆነ መንገድ የምትኖር የምትሰራ መናገር መብት ያለ ሀገር ስለሆነ ዶናልድ ትራምፕ ፕሬዚደንት ሆነና የሚያስፈራቸው ነገር ይኖራል ብዬ አልገምትም። ሁለተኛ ስለዚህ ደስታ ነው ያለው። ወደ ዴሞክራቶቹ እንሂድ። ያደሰ ቦጃ ከሲያትል አመሰግናለሁ። አቶ መስፍንም ሪፐብሊካኖችም ስላሸንፋችሁ እንኳን ደስታ ለነገሩ የሚያስፈራው እና እኔ በዚህ ምርጫ ላይ ትንሽ የሚያስደነግጠው ፓርቲ የእሳቸው ማሸነፍ ብቻ ሳይሆን የሀውሱንም ኮንግረሱንም ሴኔቱንም ሲያሸነፉት ስለሆነ ባለፉት ስምንት ዓመታት ውስጥ አቶ ኦባማ ያደረጉትን የፕሮግሬሲቭ የሆነ ሕግ ወደ መቀየር የሚችሉበት እንደዚሁም ሱፕሪም ኮርት ጀጆችን ወደ ኮንሰርቫቲቭ ማድረግ የሚችሉበት እና አንዳንድ የተገኙ እንደ በጥቁሮች ትምህርት ቤት የመላከ የሴቶች መብት መምረጥ ወይም ሌሎች የመሳሰሉ ፕሮግሬሲቭ ሕጎች የሚቀለበሱበት ጊዜ ስለሆነ የሚያስፈራው ፓርት እሱ ነው እንጂ። ስለዚህ አስፈሪው ጉዳይ ይሄ ነው። ሕግ ነገር ይቀጥላል ሚል እምነት አለ። አስፈሪ ጉዳይ ይሄ ነው። አቶ መስፍን በአካባቢ ምክር ቤትስ እንዴት ነው? ሪፐብሊካኖቹ እንዴት ሆናችሁ? የእርሶስ የምርጫ ውጤት ምን ይመስላል? በአጭሩ በጣም እኔ እንደውም አላሸነፍኩኝም። ነገር ግን አንድ ኢትዮጵያዊ በብዛት በሌለበት ከአስርና ከሀያ ያልበለጡ ኢትዮጵያውያኖች ባሉበት ኦልሞስት ሀያ ሺህ ቮት አግኝቻለሁኝ። ስምንት አመት ትልቅ ነገር ነው። አው እንኳን ደስ ያለዎት። ያው ሪፐብሊካኖቹ ደግሞ የኮንግረስን ኮንግረስን ተቆጣጥረዋል ሁለቱንም አካላት የህግ አውጪዎች የፕሬዚዳንቱን ቢሮ በጣም ትልቅ አሸናፊነት ነው። አቶ መስፍን አደረጃጀት ልጠይቅዎት፣ ከአስተሳሰብና ከርዕዮት ውጪ እንዴት አድርጋችሁ ነው ያሸነፋችሁት? በየሰፈሩ በየመንደሩ በየጎጡ እያደራጃችሁ እንዴት ነው ያሸነፋችሁት? ይሄ ምን አሜሪካን ድርጅት ብቻ ሳይሆን አሜሪካን በተለየ በዲሞክራቲክ ሊደርሽፕ መካከል ሁልጊዜ ብልጽግናን ለድሃው ሕዝብ ለሚድል ክላስ እናመጣለን እያሉ ብዙ ይናገራሉ። ሁለተኛ ደግሞ ራሳቸው በጥቁሮችም በድሀዎችም መካከል ምንድን ነው ሁልጊዜ ጊዜ ሊፕ ሰርቪስ ማለትም የንግግር ብቻ እንጂ የሚያደርጉት በድርጊት ላይ ምንም አይነት አፈጻጸሙ ላይ ችግር አለባቸው። አዎ ጊዜያችን ጊዜያችን እያለቀ ነው። ያደሳን እናመሰግናለን። ሰፋ ባለ በዚህ ጉዳይ ላይ ይዘናችሁን እንመለሳለን። ሁለታችሁን እናመሰግናለን። አቶ መስም በሰዓት ችግር ምክንያት አሳጥረናል ንግግራችሁን። መልካም ምሽት። ዝግጅታችንን በቴክኒክ የመራልን ሞክቢሊ ያበሮኖ ስናስተናግዳችሁ ያመሸ ነው ሄኖክ ሰማግዜር ነው። እኔም መስታወት አራጋው እንግዲህ መልካም ምሽት።